በትግራይ የሚገኙ የኢትዮጵያ ኦርቶዶክስ ቤተ ክርስቲያናት አገረ ስብከት በጋራ በመሆን የራሳቸውን ጠቅላይ ቤተ ክህነት ለማቋቋም መወሰናቸውን ገልጸዋል። ሙልጌት አጽባ ቀጣዩን ዘገባ ልኮልናል። በትግራይ የሚገኙ አህጉረ ስብከት እንዲሁም ከምዕራባዊ ዞን የተፈናቀሉ የቤተ ክርስቲያኗ አመራሮች የተሳተፉበት ጉባኤ ጥር 26ና 27 2014 ዓ ም በመቀለ ከተማ አካሂደዋል። በዚህ ጉባኤም በትግራይ ደረጃ ጠቅላይ ቤተ ክህነት እንዲቋቋም ወስነዋል። በትግራይ ሰሜናዊ ምዕራብ ሀገር ስብከት ከሽረ እንዳስላሴ የመጡ መምህር ዘካርያስ ግደይ ተዉ ወላጆቻችን ናችሁ፣ እናንተ ናችሁ የምታስተዳድሩን። ተዉ ይህንን መጥፎ ተግባርም አውግዙ ስንላቸው ማድረግ አልቻሉም። ስለዚህ በስብሰባ ይህንን ግንኙነት ለመቁረጥ ነው ጉባኤው የጠራው። በመከራና ችግራችን በተራብንበትና በተጠማንበት ጊዜ ዘራችንም እንዲጠፋ በተወሰነበት የማያግዙን ከሆነ፣ እንዲሁም ከኤርትራ ወራሪ ኃይል አስገብተው አስጨፍጭፈውናል። ካሁን በኋላ ግን ራሳችን ችለን እንኖራለን። ነው ያሉት። በዚህ መሰረት በትግራይ የሚገኙ አህጉረ ስብከት በጋራ በመሆን ራሳችን ለማስተዳደር በማለት የራሳቸው ጠቅላይ ቤተ ክህነት ለመመስረት ወስነናል ብለዋል። ይህም ለብዙ ጊዜ ሲቀርብ የነበረ ጥያቄ ምላሽ እንዲያገኝ የሚያደርግ ነው በማለትም ገልጸዋል። ውሳኔው የቤተ ክርስቲያን ሕግ በተከተለ መንገድ የተፈጸመ ነው ሲሉ የትግራይ ደቡብ ምስራቃዊ ዞን ሀገረ ስብከት ስራ አስኪያጅ ሊቃይላፍ አባስ ጢፋኖስ ተናግረዋል። ናይ ትግራይ ቤተክህነት ሓድነት ንክልወና ቤተክርስቲያን የትግራይ ቤተ ክህነት አንድነት እንዲኖረን በትግራይ አብያተ ክርስቲያን የፈረሱ ቅርሶችና የተዘረፉ የምንዳስስበት እንደ ትግራይ ቤተ ክርስቲያን ጥቃት በዝቶብን ስለሆነ የትግራይ ቤተ ክህነት ይመስረት ይሉ የነበሩ ለብዙ ጊዜ ሲሰሩ የቆዩ አባቶችና ሊቃውንትም ነበሩ። ለዚህም እንኳን ደስ አላችሁ ማለት እወዳለሁ። ዛሬ ስትፈልጉት የነበረ ስትሰሩለትም የነበረ ድካማችሁና ጥረታችሁ የትግራይ ቤተ ክህነት እንዲቋቋም ተወስኗል፣ ነው ያሉት በጉባኤው ተገኝተው ከሃይማኖት መሪዎቹ ጋር ውይይት ያካሄዱት የክልሉ መሪ ዶክተር ደብረጽዮን ገብረ ሚካኤል ቤተ ክርስቲያን አኒያ ቤተክርስቲያን አራዊሶማ ቤተክርስቲያን ትደፊሪ ብዙ ቤተክርስቲያን ውድማለች፣ ቤተ ክርስቲያን አራክሰዋታል፣ ቤተክርስቲያን ተደፍሯል፣ ታሪካችን ወስደውታል፣ ሰርቀውታል፣ አቃጥለውታል ፋብሪካዎቹም አውድመው አቃጥለዋል። የትግራይ ሴቶች ተደፍረዋል። ቤተ ክርስቲያንም ተደፍሯል። የትግራይ ሕዝብ እየተጨፈጨፈ የኢትዮጵያ ኦርቶዶክስ ቤተ ክርስቲያን እንዳልሰማ አልፎታል። ያንን ሁሉ ግፍ እየተፈጸመ ዓለም ሁሉ ስለ ትግራይ ጉዳይ እየተናገረ የኢትዮጵያ ኦርቶዶክስ ዝም ብሎ አይቶ እንዳላየ ነው ያለፈው፣ ነው ያሉት። ከአሁን በፊት ቅዱስ ሲኖዶስ ጦርነቱ እንዲቀጥል የሚቀሰቀሱ ሊቃነ ጳጳሳት ካልኮነነም ካሁን በኋላ እኛን አይወክልም የሚል መግለጫም ባለፈው ጥቅምት ወር የሃይማኖት መሪዎቹ አውጥተው ነበር። ለአሜሪካ ድምፅ ሙልጌታ አጽብሃም መቀለም